ሙክታር ጀማል ላከልን ዘገባ አለ። በነገራችን ላይ ሙክታር ጀማል አዲሱ ዘጋቢያችን ነው፣ ለአማርኛም ለአፋን ኦሮሞም የሚዘግብ ነው እና ዛሬ አየሩን የሚያሟሸው በሚቀጥለው ውይይት ነው። አዎ ሙክታር ያወያየው የመከላከያ ኢንዶክትሪኔሽን የህዝብ ግንኙነት ዋና ዳይሬክቶሮች ዲሬክተር የሆኑትን ሜጀር ጄኔራል መሐመድ ተሰማን ነው የወቅቱ የአካባቢ ሁኔታ፣ የሰላም ሁኔታ ምን ይመስላል ብሎ ላቀረበላቸው ጥያቄ በሚት መልስ ነው የሚጀምረው ውይይቱ። ይሄ እንዳለ ሆኖ አሁንም ሁለት ችግሮች አሉ። አንዱ የአካባቢውን ሰላም የማይፈልጉ እና የሰሞኑን ሁከት እና ብጥብጥ ለማስቀጠል የሚፈልጉ ኃይሎች በህብረተሰቡ ውስጥ የተለያየ ፕሮፓጋንዳ እና የሽብር ቅስቀሳ እያደረጉ ነው ያለው። አሁንም ብጥብጡ ይጀምራል፣ ስለዚህ ከዚህ አካባቢ ብትወጡ ይሻላል ወዘተ የሚል ቅስቀሳዎች አሉ። ይህንን ሁሉም የጸጥታ ኃይሎች በቅንጅት አካባቢ ከመጠበቅ ባለፈ ወደ ህብረተሰቡም እየገቡ የሀገር ሽማግሌዎች ጋር በመሆን ለእንደዚህ አይነት ነገሮች ህዝቡ መሸበር እንደሌለበት እና መረጋጋት እንዳለበት ስራዎች እየተሰራ ያለበት ሁኔታ ነው ያለው። ጀነራል፣ በተለይ አሁን አውቶቡሶች ቆመው ወደ ጅቡቲ እየሸሹ መሆኑን እንደዚያውም ደግሞ ሌሎችም ወደ የተለያዩ ከተሞች ከጅጅጋና ከድሬዳዋ ከተሞች በተለይ እየወጡ መሆኑን ነው እየሸሹ መሆኑን ነው። ለዚህ ደግሞ ስጋት የሚያነሱት ልዩ ኃይሎች ትጥቃቸውን ሳይፈቱ ነው ወደ ኋላ ያፈገፈጉት ወይም ደግሞ ወደ ጫካ የገቡት፣ መልሰው ጥቃት ሊፈጽሙ ይችላሉ፣ በግጭቱ መሀል ደግሞ ልንጎዳ እንችላለን የሚል ስጋት ነው። ይሄ ስጋት ሽሽትንና ስደትን እየፈጠረ ነው። ይህም በተመለከተ ምንድነው የሚሉት? እንግዲህ ከሁለት ቀን በፊት የነበረ ሁኔታ ያው ህይወት የሚጠፋበት ብዙ ንብረቶች የሚወድሙበትና ሁሉም አገልግሎቶች የቆሙበትና ከፍተኛ የጸጥታ ችግር የነበረበት ሂደት ነው የነበረው አሁን በአሁኑ ሰዓት ያንን ችግር እሱን ማድረግ ተችሏል። እነዚህ አሁን የምትላቸው ነገሮች የዛው ተቀጥላ ላይ ሆኑና ደረጃ በደረጃ ህብረተሰቡን እያረጋጉ ህገወጥ የሆኑ ኃይሎችንም ቢያንስ የህግ የበላይነትን አካባቢ በማስፈን ወደ ህግ እንዲቀርቡ በማድረግ ህብረተሰቡና የጸጥታ ኃይሉ በጋራ ሆኖ እየሰራ ሊፈቱ የሚችሉ ችግሮች ናቸው ትልቁ ነገር ህይወት እያለፈን የነበረው ንብረቶች እየወደሙ ነው የነበሩት። ችግር ሲደርስ የነበረው የጸጥታ ሁኔታ አሁን ሃንድል ተደርጓል። በተለይ አሁን ጥቃት መልሶ ሊያገረሽ ይችላል በሚለው ህዝቡ የሚፈራው ምንድን ነው? ልዩ ሀይሉ ትጥቅ አልፈታም። ልዩ ሀይሉና መከላከያው ወይ ከሁለቱ አንዱ እያስተዳደረ በሌለበት በተለይ ወደኋላ ያፈገፈጉት ተቃካ ጥቃት ሊያደርሱ ይችላሉ የሚለው ስጋት ምን ያህል ነው? ትጥቅ የታጠቀው የፌደራል ወታደርና መከላከያ ብቻ ነው ወይ የክልል ኃይልም ነው በፀጥታ ስራው ላይ ተሰማርቶ ያለው። የኢፌዴሪ መከላከያ ሰራዊት፣ የፌዴራል ፖሊስ፣ የክልሉ መደበኛ ፖሊስ በጋራ ከህብረተሰቡ ጋር ሆነው ብሎ የነበሩትን ብጥብጦች ማስቆም ችሏል። ዳግም እንዳይነሱ እንደውም በጋራ የመስራት ነገር ተጠናክሮ እየቀጠለ ነው ያለው። እዛ የሽብሩና የብጥብጡ አካል የሆኑ የተወሰኑ ወገኖች ከዛ ራቅ ብለው መልሰው እንደዚህ አይነት ስራ ለመስራትም ህዝቡንም ለማሸበር የሚያደርጓቸው የፕሮፓጋንዳ ስራዎች አሉ። እነዚህንም ደረጃ በደረጃ ወደ የመንደሩ ወደ የቀበሌው የገባ የጸጥታ ኃይሉ የሀገር ሽማግሎችም እውጋሶችም ስራ እየሰሩ ያለበት ሁኔታ ነው ያለ ትልቅ ስጋት አይሆንም። ከዛ በላይ ግን ትልቁ ስራ መሰራት ያለበት አሁን ህብረተሰቡ ቢያንስ የውሃ፣ የምግብ፣ የመብራት ህክምናና የትራንስፖርት አገልግሎት ማግኘት ስላለበት ወለጎል እነዚህም መንግስታዊና ህዝባዊ ተቋማት እንዲሰሩም ስራዎች እየተሰሩ ነው ያለው። የመጨረሻ ጥያቄ አንድ ጥያቄ፣ ምናልባት በህዝቡ መሀል ውዥንብር እየፈጠረ ያለውን አንድ ጥያቄ ሊጠይቆት፣ የቀድሞ ፕሬዚዳንት አቶ አብዲ ሙሐመድን በተመለከተ የአቶ አብዲ ሙሐመድ ደህንነትና ሁኔታ ምን ላይ ነው ያለው? አንዴ መጥተዋል ይባላል፣ አንዴ ታስረዋል ይባላል። የተለያየ ውዥንብር ስላለ ይህንን ግልጽ ቢያደርጉልን። እኛ እንዳልኩህ የተቃጠሉትን ንብረቶች፣ እየወደመ ያለውን ህይወት የመጠበቅና ሰላም በማምጣት ስራ ላይ ነው ቢዚ ሆነን ያለ ነው። ስለዚህ እሳቸውን በተመለከተ ከሚመለከተው ከሌላው አካል ጋር መነጋገሩ የተሻለ ይመስለኛል። ምናልባት ማን ጋ ነው እንደዛ አይነት መረጃ የሚገኘው? ህዝቡ ወደ ውዥንብር እንዳይገባና ግልጽ እንዲሆን ብዬ ነው። ጀነራል አዎ፣ የመንግስት ኮሚኒኬሽን አለ፣ ሌሎች ቢሮዎች ስላሉ በእነዛ በኩል ይህን በዛ በኩል ብታደርጉት። እኛ ግን የጸጥታ ስራውን ካሉት የመንግስት አካላቶች ጋር ሆነን በጋራ እየሰራን ያለ ነው። በጣም ነው አመሰግነው። እናመሰግናለን።